ተከታዩና የመጀመሪያው ክፍል የመጨረሻ ዘገባ ነው የምናልፈው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ትላንት በሰጠው መግለጫ ዓለም አቀፉን በኢትዮጵያ አለም አቀፉ ማህበረሰብ በኢትዮጵያ አዲሱ መንግስት ከመመስረቱ በፊት በአዲስ አበባ ውስጥ የሚሰባሰቡ ሀገሮች መሪዎች አዲሱ መንግስት እየደረሱ ናቸው ለሚባሉ የመብቶች ጥሰቶች አይኖቹን እንዲከፍት ቡድኑ እንዲያነሳ ግፊት እንዲያደርጉ ለመጠየቅ መሆኑን አስታውቋል። ይህንን ተከትሎ ኤደን ገረመው የተቋሙን የአፍሪካ ቀንድ ጉዳዮች ዳይሬክተር ላቲሻ ቤደርን አነጋግራ ተከታዩን አጠር ያለ ዘገባ አሰናድታለች። በመጪው ሰኞ ለሚደረገው አዲሱ የኢትዮጵያ መንግስት ምስረታ ወቅት የሚታደሙ የአፍሪካ መሪዎች አዲሱ መንግስት የመብት ጥሰቶችን እንዲያርም እንዲሁም ወደ ትግራይ ክልል የእርዳታ አቅርቦት እንዳይገባ ማገዱን እንዲያስቆሙ ግፊት እንዲያደርጉ ሂማን ራይትስ ዋች ጥሪ ያደረገ ሲሆን የተቋሙ የአፍሪካ ቀንድ ዳይሬክተር ለቲሺያ ቤደር በአሁኑ ሰዓት ግጭቱ ወደ አማራና አፋር ክልል መስፋፋቱን ተከትሎ በትግራይ እንደነበረ ሁሉ ወቅታዊ የሆነ መረጃ መሰብሰብ ከባድ ሆኗል ያሉ ሲሆን፣ ነገር ግን በትግራይ ክልል እየደረሰ ነው ስላሉት የመብት ጥሰት እንዲህ ያስረዳሉ። እኛ የምናውቀውን ካነሳን በትግራይ ባለፉት ሶስት ወራት የእርዳታ አቅርቦት ከበባና እገዳ እየተደረገ ነው። ይሄ ማለት ከሶስት ወራት በፊት በከፍተኛ ሁኔታ ምግብ የሚሹ ሰዎች መሰረታዊ ፍላጎታቸው ሳይሟላ ችግሩ አድጓል ማለት ነው። ባለፈው 24 ሰዓትም ይህን የምግብ እጥረት ለመዋጋት የቆሙ ቁልፍ የረድኤት ተቋማት ኃላፊዎችና በህፃናት ላይ ያለውን የምግብ እጥረት የሚያዩት የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍን ጨምሮ ከኢትዮጵያ መባረራቸው ተገልጿል። ስለዚህ ስለ ትግራይ የምናውቀውም ሆነ ሁሉም ነገር የጨለመ ነው። ነገር ግን አሁንም ቢሆን ሪፖርቶችን እየተቀበልን ነው። የሂዩማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ሌቲሺያ ቤደር በተመሳሳይ በአዲስ አበባ የትግራይ ተወላጆች ትግረኛ በመናገራቸውና በብሔራቸው እየተመረጡ እየታሰሩ ነው ያሉ ሲሆን ይሄ ክስተት ባለፈው ሐምሌ ላይና እንዲሁም በቅርብ ቀናት መታየቱን ገልጸው ከሁሉ በላይ የሚያሳስበው የሚታሰሩ ሰዎች የት እንደገቡ በቤተሰቦቻቸው አለመታወቁ መሆኑን ገልጸው መንግስት ቢያንስ እስረኞች የት እንዳሉ ለቤተሰቦች ሊያስታውቅ ይገባል ሲሉ ጥሪ አቅርበዋል። በሌላ በኩል የትግራይ ና የኢትዮጵያ መንግስት በ ሁማን ራይትስ ዋች በኩል የሚወጡ ሪፖርቶችን አለመቀበላቸውን አንስተውም እንዲህ ብለዋል። I mean we have continued to see both denial especially on the side of the Eritrean government but የችግሩን መጠን ማቃለልና እንዲሁም ክሶቹን አለመቀበል አይተናል። በተለይም በኤርትራ መንግስት በኩል መገናኛ ብዙሃንና እኛን መሰል ተቋማት እንዲሁም በገጠር ያሉ ሰዎችና ማህበረሰቦችም ጭምር በሙሉ ስለ ጉዳዩ ሪፖርት አድርገዋል። እኛም በገለልተኛ ተቋማት ምርመራ እንዲደረግ እና መረጃዎች እንዲያዙ ጥሪ ማድረጋችንን ቀጥለናል። ለዚህም ነው ቦታው ለዓለም አቀፍ ምርመራ ክፍት መሆን አለበት የምንለው። ሂዩማን ራይትስ ዋች በአማራ እና በአፋር ክልል በህወሓት ኃይሎች ለሚደርሱ ጥቃቶች ተገቢውንና ተመሳሳይ ትኩረት እየሰጠ አይደለም፣ ወገንተኝነት ይታይበታል በሚል ትችት ይቀርብበታል። ይህም በተመለከተስ ምን ይላሉ? በሚል ለቀረበላቸው ጥያቄ ይህንን መልሰዋል በሀገሪቱ ዙሪያ ባሉ ማህበረሰቦች ዘንድ ያለውን በእኛ ማህበረሰብ ላይ የሚደርሱ በደሎች ሲሆኑ በበቂ ደረጃ ሪፖርት አልተደረገባቸውም የሚለውን ብስጭት እረዳለሁ። እነዚህ ሰዎች የትግራይን ሪፖርት ለማቅረብ የወሰደውን ጊዜ ቀረብ ብለው ቢያዩ ይህን መሰል ሪፖርት ለማውጣት የወሰደብንን ጊዜ ይረዱታል። ሪፖርቶቹ ጉዳዮቹ ከተፈጸሙ ከወራት በኋላ ነው የወጡት። በአማራና በአፋር ክልል የተፈጸሙትን በደሎች ለማጥናትም የምናደርገው ጥረት ጊዜ የሚወስድ ነገር ነው። እርዳታን በተመለከተ ሰብአዊ ድጋፍ በበቂ ሁኔታ አለመድረሱን የሚናገሩት ለቲሻ ጦርነቱን መንግስት በአንድ ወገን ሲያቆም ህወሀትስ ማቆም አልነበረበትም ወይ? ከዚያ አንጻር ጦርነቱን ወደ አፋር ክልል መግባቱ በራሱ ሚና አልነበረም ወይ? በሚል ለቀረበላቸው ጥያቄም የእርዳታ አቅርቦቶችን ለማዳረስ የግድ ጦርነት መቆም ሳይሆን ያለበት በጦርነቱ የሚሳተፉ አካላት በሙሉ የሰላማዊ ዜጎችን ደህንነት እንዲያስጠብቁና ሰብአዊ ድጋፎች ለ ህዝብ እንዲደርሱ እንዲያደርጉ፣ እንዲሁም ለእርዳታ የሚንቀሳቀሱ ተቋማትን ደህንነት እንዲጠብቁ ነው ሲሉ አሳስበዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ አደነ ገረመው ከዋሽንግተን ዲሲ